ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በምዕራብ ኢትዮጵያ የምትገኘው የጋምቤላ ክፍለ አገር የመሬት ውዝግቦችንና ድንበር ተሻጋሪ ታጣቂዎችን አካትቶ በአገር ውስጥና የውጭ ግጭቶች የጸጥታ ፈተና ገጥሟት አለ። በመንግስት በኩል ለችግሮቹ እልባት ለማበጀት ጥረቶችን እያደረገ የጸጥታ እርምጃዎችን እየወሰደና ከማኅበረሰብ መሪዎች ጋር እየመከረ ስለመሆኑ እየገለጠ ሲሆን የችግሮቹን ዋነኛ አስባቦችንና የመፍትሔ አማራጮችን አስመልክቶ ግና ከመንግስት የተለየ አተያይ ያላቸው አሉ። የቀድሞው የጋምቤላ ዩኒቨርሲቲ ፕሬዚደንት ዶክተር ኦፒው ቻም አንዱ ናቸው። የችግሮቹን ምንጮች ነቅሰው የማያዩት እንዲህ ነው። ከመስ ያለው ድል ስላገኘው በጋምቤላ ላይ ያለው የተከሰተ ችግሮች እንደ ሴኪሪቲ የሆኑ አሁን በጸጥታ ምክንያት የተከሰቱ ችግሮችም እንደ አዲስ ሆነው ሰዎቹ ሰሙ እንጂ ነገሩ ቅድም ብሎ እየቆየ ጉዳይ ነው። ምክንያቱም ብዙ አመትን ቆጥሯል። መንፀዎቹ ካለው የመንግስት ፖሊሲ በጋምቤላ ላይ ሲያደርግ የነበረው ፖሊሲ ስለሆነ እነዛ ፖሊሲዎቹ ችግር ሆኖ ታይበታል። ከዛ ተነስቶ ነው እና እነዚህ ችግሮቹም መንግስትም ሰላ ብሎ ስላደረጉ ነዋሪዎቹም ወይም ህዝቡ ሲያቀርቡ የነበረው ችግሮች እንደ ችግር ነው ብሎ መንግስት አይታወቅም። አሁን ይባስ ብሎ በዚህ አመት በዚህ ወር በዚህ ቀን የተስፋፋመ የሄድበት ጉዳይ ነው። ስለዚህ እነዚህ ችግሮቹ አሁን አለም ተፈጠሩ ብዙ ጊዜ ብዙ አመት ቆጥረዋል። ዋነኛ የሚባሉ የጋምቤላ ህዝብ ጥያቄዎች ወይም ሊፈቱ የሚገቡ ችግሮች ምንድን ናቸው? በእርግጥ ያው ዋነኛው ችግር በአሁኑ ሰዓት የስደስተኛው አሰባፈር ጉዳይ ነው። ይህ የስደስተኞች አሰባፈር ጉዳይ ከአስራ ዘጠኝ መቶ ስልሳ ሶስት ዓመተ ምህረት አኛኛ ወንድ ጊዜ ነው ሳ ሱዳን በተፈጠረው የውስጥ ችግር ምክንያትም ያው ህዝቦቹም በመፈናቀልና ጋምቤላ እንደ ስደተኛ ሆኖ ሴተል ስላደረጉ ከዛ የተነሳ ነው ችግሮቹ። እና እነዛዎቹ ያው ሀገራቸውን ለቆ ኢትዮጵያ ስለገቡ ጋምቤላው ነው ተሰፈሩ በብዛት ባኛኛ ወን ጊዜ ላይ አመን 72 እና 73 ላይ አግሪመንት ሲደረግ ሙሉ ሙሉ ሳይመለሱ ቀሩ። ሁሉ ሲቆይ ነበር። እንደገና የኤስፒኤ በሰማንያ ሦስት ዓመተ ምህረት ያው በአውሮፓ ነው ማለት እስከ ዘጠና አንድ ድረስ ስደተኞቹም ቀጥታ ወደ ጋምቤላ መምጣትና በማሳፈር በተለያዩ ካምፖቹ ተሰፈሩ ወርበት ነበር ስደተኞቹ ሲቆዩ በዛ ሰዓት ሲመለሱም በያድግ ጊዜ እንደገና በብዛት ጋምቤላ መቶ ሙሉ ሙሉ ከህዝብ ቁጥር በላይ ያው ሪሰትልመንት በመሰጣቸው ከአንድ ካንዲ ብሔረሰብ ብቻ በመሆኑ ብሔረሰቡ ደግሞ የኑዌር ብሔረሰብ ነው እዛ ያለው ቀደም ሲል ደግሞ የኒዌር ብሔረሰብ ጋምቤላ ውስጥ ነበሩ። ክፍላ ኮሆና ከፈላ ክጀከው ነበር የኖሩበት። አሁን እነዚህ ስደተኞች ተመርቶ ከአንድ ብሔረሰብ ጋር ስለሆኑ እነዛው ስደተኞቹ በኒዌር ማይብረሰብ ኢንኮርፖሬት ሆኗል። ያው ችግሩ ከዛ የተነሰ ነው። በስደተኛ ሰፈር በተካሄደ ፖሊሲ ትክክለኛ ፖለሲ ባለመሆኑ መንግሥት እያየ እስከ ዛሬ ድረስ እንደ ጥቅም አይተው ነው ብለው ያዩት። ግን ከጥቅሙ ይልቅ ጉዳቱን የሚያየው ያ ጉዳቱ እስከ ዛሬ ድረስ በሳት ሱዳን ከኮሚኒቲ ጋር ኮፕሬት እያደረገ ያሉ ከዋይድ አርሚ ዶክተር የመሰር ሚሊሽያዎች እና ከነዋሪ ጋር በተለይ የኑዌር ነዋሪ ጋር በመሆን ከኞኮች ጋር መዋጋት ያ ነገር ደግሞ መንግስት ያየው የብሔረሰብ ግጭት ነው ብሎ ነው የሚጠሩት። ግን ያው ጉዳዩ የብሔረሰብ ግጭት አይዘ ኦን ብሎ ከሳት ሱዳን መጥቶ አገር የመወረር ጉዳይ ነው እና እንደ ቀላል ነገር መንግስት ያየ ስላለ ነገሮም እንደቀላል ነገር አለም ብዙ ዓመትን ያስቆጠረ ጉዳይ ስለሆነ መሆን ያለበት ግን ያው መንጸው በትክክል ን አይቶ ቢመረመሩ ኖሮ ከዛረዘ መብት ይገኛል። መንግስት ግን ያ ነገር መብት እየፈለገ አይደለም። ምክንያቱም ባጭሩ የለ የቤር ግጭት ብሎ ነው የሚያዩት። ግን የቤር ግጭት ግጭት አይደለም። ይህንን ጉዳይ የድንበርና የአገር ወረራ ጉዳይ ነው። ይህንን ጉዳይ ለመቅዳት እንደተባለው ተባለው በአሁን ጋምቤላ ውስጥ ብቻ ከግማሽ ሚሊዮን በላይ ያህል የደቡብ ሱዳን ስደተኞች ይገኛሉ። እንደዚሁም በተባበሩት መንግሥታት ጋር በተደረገው ስምምነት መሰረት ቅድም እንዳነሱት ተወሰኑት ሰዎች ሰፈራ ያገኙ ተደርጓል። እነዚህ የተለያዩ ግጭቶችን ፈጥረዋል። በሌላ በኩል ደግሞ በኑዌርና አኟክ ብሔረሰቦች መካከል በከብቶች ውሃና ቁሳግጦች ለመጠቀም በሚል ነው ግጭቶች የተነሱ የሚሉ አተያዎች በአንድ በኩል ይሰነዘራሉ። ያ በእርግጥ እርስዎ ቀደም ሲል ምላሽ ሰጥተውበታል። እነዚህን ችግሮች ለመፍታት ምንድን ነው መደረግ ያለበት ይላሉ? ክልሉ ወይም በክፍለ ሀገሩ በጋምቤላ አስተዳደር በኩል እንደዚሁም በፌዴራል መንግስቱ በኩል ትኩረት ሰጥቶ እልባት ለመስጠት ምን መደረግ አለበት? ይህንንስ በአስቸኳይ መፍታት ካልቻለ የሚያስከትላቸው መዘዞች ምን ይሆናሉ? እሺ በጣም አመስግናለሁ። ጉዳዩ ያው ቅድም እንደት ዘረዘርኩ መሰረት ቀደም ስል እየተፈጠረው ነው። እንግዲህ ጉዳዩ ስናይ ምክንያቱም ምለልቅ ስልጣን ኤክስፓንድ ሲያርግ ጠቅላላ ብሔረሰቦች ባሉበት አካባቢ ወይም ጠቅላላ ወረዳዎችም፣ ቀበሌዎች ወይም አውራጃዎቹ ለማጠቃለል ኢትዮጵያ እንደሆነ ብሎ ያን ሲደረግ እያንዳንዶ ብሔረሰብ ያለበት ቦታ ቀበሌ ነው። የራሱ ቀበሌ ይኖሩ። ግን ገንበላ ከሌላ ኢትዮጵያ ጋር የተለያየ አይደለም። ምክንያቱም ያለው ብሔረሰቦች እዛ ያለው እያንዳንዶ በራሱ ቀበሌ ስለሚኖር በዛ ሰዓት ግን ያው በአስራ ዘጠኝ ሰላሳ አምስት አመተ ምህረት በዛ ሰዓት ከኑዌር ብሔረሰብ ሲመቱም የግጦች ፈልጋ ምለልክም እነሱ ከጋምቤላ እንዲሰፍሩ አድርጎታል። ያው ካኛው ከወጅ ጋር እንድኖሩ ተስማምቶ ነው። በዛ ሰዓት ከዛው እስከ ሰባዎቹ ድረስ ያሉ ግጭቶች እንደ ዛሬ መሰላ አይደለም። የምታየው የዛሬ በጣም በጣም መጥፎ ደረጃ ነው ደረሰ። ያን ግጭቶች ነበሩ። በዛ በቦታ የነበሩ ነገሮች ደግሞ ካኛው አኛው ከወጅ ጋር እንደው እስከ ዋና የአውራጃው እና የክልል አስተዳደር ያኔ በዛ ሰዓት ራስ አስተዳደራዊ ክልል ነው የሚባለው። በዛ ሰዓትን ያው ተፋ ኮና ይጣፋ ከዛም ዋና አስተዳደር በኖር ነበር። ሲይስ ግን በዛ ሰዓት እንደዚህ ይደርሳል ብሎ ማንም ሳላሰበበትም ነበር። ግን አኛው አቆጆ ያውቃሉ። እንደዛ ነው ችግሮች መደሮ ለመንግስት ተቀርቧል። ይህ ሁኔታ ችግሩ እየስፋፋበት እየመጣ ስለሆነ ካሁኑ ግን መብት ቢፈለግ ምን አለበት ብሎ ብዙ ጊዜ ተጠይቋል። የጋምቤላ ሰዎች አሁን በመንግስት ላይ ያለው እምነት የጎደለ እየመጣ ነው። በዚህ ሰዓት ከዛ ነው የተጀመረ። ምክንያቱም መንግስት ምን እየፈለገ ነው? ዋናው መሬቱ ነው ወይም ህዝብ ነው? ህዝቡ ከሆነ ያለው ችግር እንደራሱ አጎ መወሰን ነበረበት። ምክንያቱ ድንበሩ ክልሉ የኢትዮጵያ ነው እና ያለው ችግር እንደራሱ መቆጠር ነበረበት። ግን በዚህ ላይ እንደራሱ ስላልቆጠረ መንግስት ያወጣ ምድመ ፖሊሲዎቹም እንደራሱ ደምብሮ ባለመቻሉ እነዚህ ችግሮች ሁሉ እስከ ዛሬ ደረጃ መደረስ ይችሏል። እና ዋና መብት ይሆናል ብዬ ያሰብኩ አንደኛው ኢትዮጵያ መንግስት ከድሮ ጀምሮ እስከ ዛሬ ሲያራመድ የነበረው ፖሊሲ ሪቫይዝ ማድረግ ነው። ምክንያቱም ሪቫይዝ ካልተደረገም የኖርና አኛው ኮይ ጊዜ ጣዩን ኢትዮጵያና ድቡብ ሱዳን መዋጋታጃ አይቀርም እያለ ነው እንግዲህ ካሁኑ መታየት አለበት። እና እንደዛ ችግር መቃለል ወይም መብት መፈለግ የሚችል ጉዳይ ያለ እስከዛ መቆይቱ በጣም በጣም አሳሳቢ ነገር ነው። በጣም መጥፎ ነው። ለሁላችንም፣ አንዱ እሱ ነው። ያ ፖሊሲ፣ የስደተኞች አሰፋፈር ፖሊሲ ምን እንደሆነ መንግስት ይሄ ነገር ማወቅ አለበት። ምክንያቱም ከቻርተሩ ጋር ላይ ማየት ነገር በህዝብ ላይ መጫኑ በጣም በጣም የሚከብድ ነገር ነው። አሁን ህዝብ ላይ ተጭኗል አደርጎ ነው የተባለው እንጂ ጥቅሙም ይልቅ ጉዳቱን እንግዲህ አሁን እያየን ነው። ምክንያቱም በዚህ ሰዓት ሰዓት ሱዳን የለም። ህዝቡ ግን ወደዛ መወሰድ ነበረባቸውም። እስከዛ ደግሞ ጋምቤላ መኖር የለበትም። አንዱ እሱ ነው። ሁለተኛ ደግሞ ስደተኛ የኔራሰብ ያው ኬንያ ነበርኩም ስደተኛ እንኳን መሳሪያ ይቀረና እንጫ ትራንስ መስበር አይችልም። የጋምቤላ ግን ልዩ ነው ልዩ ነው። ሰው ይገላል፣ በዚህ ያቃጠላል። ስለዚህ መንግስት እነ ፖለሲ ሪባይስ ካላደረገ እንደሚከብድ ነው ከአሁን በኋላ። ሁለተኛ ደግሞ ኑሮች ዛ ያለ ኑሮ አለ ማህበረሰብ፣ የኑሮ ማህበረሰብ እነዚህ ከሳ ሱዳን የመጡት ሰዎች እንደራሳቸው ብለው እንደዚህ ዜጋ ሆኖ ቢቀብሉ ጥሩ ነው ብዬ ነው የማመነው። እነሱ ሌላ ዜጋ ናቸው። የሳውዝ ሱዳን ዜጋዎች ስለሆኑ ኒውዮርክ ኢትዮጵያ እና ኒውዮርክ ሱዳንን ራሱ ኢትዮጵያዊን ካመነበት የኒውዮርክ ሱዳን በራሳቸው ኮሚኒቲ ኢንኮፕሬ ማድረግ አልነበረባቸው። ያ ነው አንዱ ችግር የተፈጠረው። በዚህ ሰዓት አሁን ስንናገር እኛው ስደተኛ የኢትዮጵያ መታወቂያ አለው። ይሄ የሆነው እንዴት ነው? ሰዎች ኢትዮጵያውያን ሳይሆኑ የደቡብ ሱዳን ዜጎች ሆነው መታወቂያው የሚሰጠው በኢትዮጵያ መንግስት ወይም በጋምቤላ ክፍለ ሀገር ባለው አስተዳደር አማካኝነት ነው የሚሆነው እና ይህ የሚሆነው በክፍለ ሀገሩ አስተዳደር በኩል ከምን አኳያ ነው? በማወቅ ነው ወይስ ሀሰተኛ የሆኑ መታወቂያዎችን በመያዝ ነው? እውነተኛ የሆኑ መታወቂያዎች ለውጭ ሀገር ዜጎች ሆን ተብሎ ነው የሚሰጡት ወይስ ከምን አኳያ ነው? ይህን ነገር ገንበላ ውስጥ ያለው ስደተኛው እኮ የውጭ ዜጋዎች ወይም የውጭ ስደተኛ መሆኑ ፎርማልትም የለውም። ምክንያቱም በስም ስደተኛ ብቻ ኢትዮጵያን ዜጋዎች ኑኤርም አለ። በዚህ ላይ ደግሞ እነሱ ሲመቱ ኦልሬዲ ኢንኮርፖሬት ሆኗል ያልኩ ለዚህ ነው። ገንበላ ውስጥ ያለው ኑኤር ማህበረሰብ ጅከው እና አኮቦ ያለው እነሱም እንደዛ ነው የምኖሩም። ኢትዮጵያ መንግስት በዚህ ላይ ምንም ትኩረት እያደረገ አይደለም። ኢትዮጵያ መንግስት በገንበላ ላይ የጫነው ፖሊሲም ትክክለኛ ፖለሲ አይደለም። ያ ፖለሲ ግን ካልተቀየረ ገንበል ላይ ይቅርና ለኢትዮጵያ የለሆና አደገኛ ነው። ባለፈሳምን ወደ ጆር ወረዳ ማሰው ነው የሞተው። ንብረቱ ተዘርፏል፣ ከብቶቹ ተዘርፏል። ከተማ ራሱ ስናይ በሁለት ተከፍሏል። ከተማ ከፋዩ ድልድይ ብቻ ነው። ከድልድይ ወደዛ የጀብጀበት ድልድይ ወደዛ መሄድ አይቻልም። ድልድዩ ማንን ነው የሚከፍለው? ለሁለት በሁለት ተከፍሏል። እነዛ ነው ሮጃ አለበት ቦታም ኒውላንድ ተብሎ ያው ጭንቋር ነው። አኛ ቀይ ደግሞ ወደዛ መጭ አራት ኪሎ የሚባል አለ። ዶሮ አራት ኪሎ የጋምቤላ እንደ ዳውንታውን ነበር ያን ሲቆጠር የነበረው አራት ኪሎ። ማህበረሰቡ ንግድ ማካሄድ አይቻልም። መንግስት ያለ እንደዛ ነገር ስፈጠር፣ ህዝቡ ግን ምን ያስባል ነው። በመንግስት ላይ እምነት የለም። ብዙ ጊዜ መብቶ እንድፈለግ ብዙ ውይይት እቃይሯል። እኛ እንሰማለን አንተ ንሰማለን ብዬ ቀኖ ሰብሰባ አለ ፊስ እንድፈጠር ፊስ ማይፈልግ ሰው የለም። በሰላም ነው ሰው መኖር አለበት። ማንም ሰው እኮ የሄደበት ቦታም ደራሶ አድርጎ መኖር ይችላል በሰላም ከኖረ እኛን ውጭ ሀገር ነው ያለን እዚህ አሜሪካ ደንብ ፖሊሲም ካልተቀበልኩት ወይም ህግም ካልተቀበልኩት እዚህ መኖር አልችልም ይመልሱኛል ታራ ይህ ነገር ለምን ኢትዮጵያ ውስጥ አፕላይ አልተደረገም ነው እነዚህ ስደሰ ኢትዮጵያ የሚፈለጉ ከሆነ ታራ ሌላ ቦታ ለምን አይወስዱም ነው አሁን ገምደ ህዝብ ጥያቃቸው ያው ነው እነዚህ ሰዎች ከእኛ ጋር መኖር አይችሉም ቫይለንስ በየቀኑ ሰው ይገሉናል ከዛ ምንድነው ማውራት ያለበት አዲስ አበባ ለምን አይወስዱም ወይም ሌላ ክፍለ ሀገር ለምንመዝገም ከደቡብ ሱዳን ከሚመጡት ስደተኞች ጸጥታ ችግር ከመፍጠርና የህዝብን ደህንነት ስጋት ላይ ከመጣል ባሻገር ሲልም ህይወት ከማጥፋት ባሻገር በሀገር ውስጥስ ባለው በተለይ የፌዴራሊዝም ስርዓቱ ኢትዮጵያ ውስጥ ያለው ጎሳ ተኮር የመሆኑ ጉዳይ ለአንድ ሌላ መንስኤ ነው ማለት ይቻላል። በዚህ በተለይ በብሔር ብሔረሰብ መካከል ልዩነቶች እንዲፈጠሩ ክፍተቶች እንዲፈጠሩ ለማድረግ አንድ ወዱ መንስኤ ነው ማለት ይቻላል። አንዱ እሱ ሊሆን ይችላል። ምክንያቱም ኦልሬዲ የበፊቱ ስርዓት ማለት ኢህአዴግ ብዙ ብዙ ችግር ትቶ ነው ሄደው። ኢህአዴግ የኮፈር ጉርጓድ መከደር ራሱኮ አይችልም። ማንምቱ አይችልም፣ ይከብዳል። ምክንያቱም ከቤር የተነሳ ጉዳዮች ገምቤላ እንደ ሌላው ቀላል ይሆን ነበር። ለምሳሌ ደቡብ ጳውል ወደ አምስት ምናምን ብሔረሰብ ናለ፣ ግን እሱ በሰላም ነው የሚኖረው። ግን የጋምቤላ ከኑዌር ጋር አምስቱ ናቸው። አምስቱ ብሔረሰብ ራሳቸው ማስተዳደር የማይችሉ ከሆነ ችግሩ ከየት ነው እንግዲህ የመጣ ማለት ጥያቄ ነው ለሁሉም። ግን የጋምቤላ ቀላል ነው፣ የሳው ሱዳን ችግር ነው። በአሁኑ ሰዓት የክፍለ ሀገሩ መንግስትስ ምን አይነት እርምጃ እየወሰደ ነው? በአሁኑ ወቅት ይሄንን ችግር ለመፍታት ገጥሞት ያሉት ችግሮች ምንድን ናቸው? ለችግሩ መፍትሄ ስለማስገኘት የክፍለ አገሩ በተለይ አሁን የክልሉ መንግስት በአሁኑ ሰዓት እርምጃውን ቢወዝም፣ ያው ጥርስ የሌለ አንበሳ ነው የሚመስለው። ጥርስ የሌለው አንበሳ ምንም በጥሩ ሁኔታ አይነከስም። ቢነከስ ኖሮ የውሉ ችግር አይፈጠሩም ነበር። ላይ ያለው በተለይ ፌዴራል ስንት ጊዜ ተጠየቀ። መንግስት ምንድን ነው ያሰበ ያለው ይሄ እኮ የብሄር ግጭት ነው ይላል መንግስት። አይጋውብትም ይሄ የብሄረሰብ ችግር ነው ይላል። ይሄ እኮ የብሄረሰብ ግጭት አይደለም። እዛ ካካባቢ የሚኖር ሰው ያውቃል። ኢትዮጵያ ጋምቤላ ውስጥ ያቃደረ ፖሊሲ አንዱ እንደ ችግር ሆኖ የሚታየው እንደዚህ ነገሮች ናቸው። ሁለተኛ ደግሞ ጋምቤላ የኢትዮጵያ ቃል ስለሆነ ማንኛውም ኢትዮጵያዊ ሄዶ መኖር ይችላል። እንደ ጋምቤላ መኖር አለበት። በጋምቤላ የሚከሰተው ችግር እነሱ ኢንቮልቭ ያደርጉበት የእኛ አይደለም፣ ያው የነሱ ችግር ነው። መጽሐፍ ቅዱስ እንዳለ አንድ ግሪ ቢቆረጥ ሙሉ ሰውነት እንተቆረጠ ብለው ነው የሚባለው። ይህ አባባል ያልተረዱ ሰዎች ናቸው መሰለኝ። ስለዚህ ገንቤላ ያው ኢትዮጵያ ቃል እስከሆነ ድረስ በኢትዮጵያ ውስጥ ያለው ችግሮች ይጠቀላላ እንደ ኢትዮጵያ ችግር መቆጠር ነበረበት። ድሮ ባይላልት ጊዜ በተለያየ ቦታዎቹ ደረቅ ታቢያዎች ነበሩ፣ ፍሉይ ታቢያዎች ነበሩ፣ ድንብር እንዳለ የቆረጠሩ ነበር በዛ ሰዓት ልዩ አይል ነበር። እንደፈጠጥ ተደርጓል። መንግስት እያየ ለምን ዝም ይላል? ሁላችን ጥያቄ ነው። መንግስትም እርግጥ ይገባኛል ብሎ እንከብካቤ አደርጋቸዋለሁ ካለ ሌላ ስቴት ሌላ እንትን በድር ፕሮብለም የአሁኑ ነገር ዋናው ችግር በአሁኑ ሰዓት። ዶክተር ኦፒዮ ኡመት ቻም የቀድሞው የጋምቤላ ዩኒቨርሲቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን።